መዝናኛ ዘመኑ እንደ ኢትዮጵያን አቈጣጠር በ1950ዎቹ ነበር። በወቅቱ አጠራር በሲዳሞ ጠቅላይ ግዛት በተቆረቆረው የወንዶ ገነት መዝናኛም ለረፍት ብቅ ይሉ ከነበሩ ስመጥር ሰዎች መካከል እውቁ የስነ-ጽሑፍ ሰው ከበደ ሚካኤል አንዱ ነበሩ ይላሉ ታሪኩን የሰሙ የአካባቢው ነዋሪዎች። ያን ታዲያ በስፍራው የተመለከቱት ተፈጥሯዊ መስህብ በእጅጉ ያስደምማቸው ደራሲ ከበደ ሚካኤል ፈጣሪ በምድር ላይ ለመኖር ቢፈልግ በእርግጠኝነት ይህን ስፍራ ምርጫው ያደርገዋል ማለታቸው ዛሬም ድረስ ይነገርላቸዋል። የዛሬ የመዝናኛ ዝግጅታችንም የወንዶገነት የመዝናኛ ስፍራን ያስቃኘናል። አብራችሁ እንድትቆዩ እንጋብዛለን። አዲስ አበባ በ275 ኪሎ ሜትር ርቀት ላይ የሚገኘው የወንዶ ገነት የመዝናኛ ስፍራም በ1949 በንጉሥ ቀዳማዊ ኃይለ ሥላሴ ልጅ ልዕልት ተናኘ ወርቅ እንደ ተቆረቆረ መረጃዎች ይጠቁማሉ። ጥቅጥቅ ባሉ ደኖችና በሰንሰለታማ ተራሮቹ የተከበበው የወንዶገነት የመዝናኛ ስፍራም በተፈጥሮ ሀብቱ ትሩፋቶቹ የታደለ ስለመሆኑ ያዩ ይመሰክሩለታል። አገር በቀል ዛፎች፣ ኩልል ያሉ ምንጮች፣ ፍልዋዎችና አይነ ግቡ የሆኑ ባለቀለም አዕዋፋት መኖሪያ መሆኑ ተፈጥሮ በረከቶቹ መካከል የሚጠቀሱ ናቸው። በወንዶ ገነት የመዝናኛ ስፍራ የጎብኚዎች አስተባባሪ አቶ ካሳዬ ገብረ ሕይወት በወቅቱ ቀዳማዊ ንጉሥ ኃይለሥላሴ በመዝናኛ ስፍራው ያደረጉት ጉብኝት አካባቢው ዛሬም የሚታወቅበትን መጠሪያ ያገኘበትን አጋጣሚ መፍጠሩን ይገልጻሉ። ከተፈጥሮ ጋር የተገናኘው እንግዲህ እንደምታዩት ደኑን በጣም ልዩ ነው። እሳቸው እንደመጡ ይህንን አካባቢ በዛን ሰዓት ስያሜ የነበረውን ስያሜ ወንዶ የሚለውን ነው። እሳቸው ከመጡ በኋላ ይህንን አካባቢ አይቶ በጣም ስለተደሰቱ ምን ይባላል ብለው ሲጠይቁ ወንዶ ይ አይ ወንዶ ብቻ አይደለም ገነትም ነው ብለው ወንዶ ገነት የሚለውን ስያሜ እንዲመጣ ተደረገ እና በእሳቸው አሳያየው ነው ወንዶ ገነት የተባለው ለማለት ነው። የሰሙት ድምፅ ከመዝናኛ ስፍራው ተራራማ ቦታዎች በመነሳት ከዓለቶች ጋር እየተጋጨ የመዝናኛ ስፍራውን መሀል ለመሀል አቋርጦ ቁልቁል የሚምዘገዘግ ወንዝ ነው። ከወንዙ ባሻገር ተንጣለው የሚታየው የመዋኛ ገንዳ ሙሉ በሙሉ በተመጠነ የተፈጥሮ ፍል ውሃ የተሞላ ነው። በመዋኛ ገንዳው በመዝናናት ላይ ከነበሩት መካከል ያነጋገርኳቸው የመዝናኛው ተገልጋዮች ተከታዩን ብለውኛል። ቡርቃ ፈለማ ዱቤ ይባላለሁ። የአዲስ አበባ ነዋሪ ነኝ። ወደዚህ ወደ ደቡብ በመጣው ሰዓት ሁሉ ወንዶ ገነት ሳልገባ ወጥቼ አላውቅም። በጣም ደስ የሚል ተፈጥሮ ለሁላችን የሚሰጠችን የማንም የማንም ሳትን የሁሉም ሰው ሰው ለተባለ ዘር ሁሉ የተሰጠ በረከት ነው። በበረከቱ በአግባብ መጠቀም ነው። ስሜ ሸው አሸናፊ ይባላለሁ። የመጣሁት ከሻሸመኔ ነው እና ወንዶ ገነት አልፎ አልፎ መጣለሁኝ። እዚህ የምንጠቀምበት የሙቀት አለ፣ ቀዝቃዛ አለ። ብርድ ለብርድ ማስለቀቅ ማድረግ የሚፈልግ ካለ እዚህ የወዲኛው የሙቀት ውስጥ ይገባል። ዋና መለማመድ የፈለገ ዋና መለማመጃ አለ። ግን እኔ ብዙን ጊዜ የመጣው ብርድ ያስቸግረኛል፣ ለዛ ነው እና ቆንጆ ነው። ስሜ ማህመድ ኑር አህመድ ይባላል። እንግዲህ ዛሬ ለመፍታታት ነው የመጣ ነው። አዎ በእሁድ እሁድ እመጣለሁ። ዛሬ ደግሞ ከጓደኛዬ ጋር ነው የመጣሁት። ከአዲስ አበባ የመጣ ጓደኛ ያለ፣ እሱን ለመዝናናት ዜ የመጣት። እኔ ብዙ ጊዜ እመጣለሁ። ዋናን ዋኛ ንዋኛለን፣ እዚህ እንታጠባለን። ከዋኛውንም በኋላ እዚህ ተመለሰን እንታጠባለን። ማለት አሁን ዋና ዋኝቼ ተመልሼ እየታጠብኩ ነው የወንድ ወገነት የመዝናኛ ስፍራ ከሚገለገሉት እንግዶች መካከል አብዛኞቹ ከደቡብ ከኦሮሚያና ከአዲስ አበባ የሚመጡ ናቸው ጎብኚዎቹ በአካባቢው የሚያዋቸው ልምላሜና ተፈጥሯዊ መስህቦች እንደሚያስደስቷቸው ይናገራሉ አካባቢው እንግዲህ በጣም መሳጭ ነው። በጣም ከሚገባው በላይ ኤንቫይሮንመንቱ ምናምን በጣም ደስ የሚል ነው። የአካባቢው ሰውም በጣም ይቀበላል። ከባጃጅ ጀምሮ፣ ከሞተር ሳይክል ጀምሮ አቀባበሉ በጣም ደስ ይላል። እንግዲህ እንደምታዩት ነው። እንግዲህ ቆንጆ ነው። በቃ ደስ ይላል። ተፈጥሮ ራሱ አረንጓዴ ነው። በተፈጥሮ ራሱ በቃ ፈውስ የሚገኝበት ቦታ ነው እንደኔ የወንድ ወ ገነት የመዝናኛ ስፍራ ከሌሎች የመዝናኛ አካባቢዎች የሚለይበት በመዝናኛ ስፍራው ይዞታ ውስጥ በአራት ስፍራዎች ላይ የተፈጥሮ ፍል ውሃ መኖሩ ነው። የተፈጥሮ ፍል ውሃው ከመዝናናት ባሻገር በርካቶች ለተለያዩ ህመም ፈውስን ለማግኘት እንደሚገለገሉበት የመዝናኛ ስፍራው የጎብኚዎች አስተባባሪ አቶ ካሳይ ገብረይወት ይናገራሉ። ፍል ውሃው ለየት ያለ ነው። አንድ ቦታ አይደለም፣ ሶስት አራት ቦታ ላይ ነው የሚመነጨው እና ህዝቡም የአካባቢውም ህዝብ ለጸበልነት ለመድ መድኃኒትነት ይጠቀምበታል። እስካሁንም በአገልግሎት ላይ ያለ ከተለያየ አካባቢ እየመጡ ታጥበው ጤንነታቸውን ተጠብቆላቸው ይሄዳሉ። አሸዋ ጸበልም አለ። ሰውነቱን በጣም እንትን የሚያደርገው ሰው ከሆነ አሸዋውን ጫርጫር አድርግና እዛው ላይ ይደፈናል። አሸዋው ከመላ አካላቱ ያለውን በሽታ በሙሉ ጭንቆ ያወጣል እና ይህን ያህል ተአምራዊ አገር ነው ለማለት ይችላለሁ። የወንዶ ገነት የመዝናኛ ስፍራ ከተፈጥሯዊ መስቡ በተጨማሪም መለስተኛ ቤተ መዘክር ወይም ሙዚየም ባለቤት ነው። ቤተ መዘክሩ የሚገኘው በኢትዮጵያ ሥረወ መንግሥት ታሪክ የመጨረሻ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ በማረፊያነት ይጠቀሙበት በነበረው እልፍኛቸው ውስጥ ነው። በውስጡም ዝርያው በኢትዮጵያ ውስጥ የሌለና ድብ በመባል የሚታወቀው እንስሳ በስነ ሕይወታዊ ንጥረ ነገር የደረቀ አካሉ ይስተዋላል። በተጨማሪም በተለያዩ የዓለም ሀገራት የሚገኙ ህዝቦችን ያና ኗር ዘይቤ የሚገልጹም ረቂቅ የሥነ ስዕል ውጤቶችም በየግድግዳዎቹ ተሰቅለዋል። የመዝናኛው ስፍራው የጎብኚዎች አስተባባሪ አቶ ካሳይ ገብረ ሕይወት በቤተ መዘክሩ የሚገኙ ታሪካዊ ቁሶችን ምንነት እንዲህ ይገልጻሉ። አሁን እዚህ እንደምታዩት ያሉትን ድሮ የነበሩ በዛን ሰዓት ጠቀሙቸው የነበሩ ቁሳቁሶች፣ ሶፋዎች እንደዚሁም ከተለያዩ ሀገሮች በስጦታ የተሰጣቸው እቃዎች በሙሉ እዚህ እንደ ሙዚየምነት እንጠቀምባቸዋለን። እንግዲህ ንጉሱ ለንጉሱ በስጦታ የተሰጡ እቃዎች ናቸው። አሁን ለምሳሌ ይህን የምናየው ድብ ከኦስትሪያ ከቬና የተሰጣቸው ነው። እንስሳ ይወዳሉ የሚል ግምት ስለነበራቸው ነው። እነዚህ የምናያቸው በፎቶ የምናያቸው ለየት ያሉ እቃዎች ናቸው። በእርግጥ አሁን ስናያቸው ቀላል ይብስላሉ፣ ለየት ያሉ እቃዎች ናቸው። እንደዚሁም ከቻይና ከተለያዩ አገሮች የተሰጣቸው ናቸው። አሁን እነዚህ የምናያቸው በቀለም በብሩሽ የተቀቡ አይደሉም፣ ነገር ግን በክር በጥልፍ ተጠልፎ የተሰሩ ናቸው። ውድ እቃዎች ናቸው። በእርግጥ የወንዶ ገነት የመዝናኛ ስፍራ አሁን የሚገኝበት ደረጃ የተሻለ ነው የሚሉት አቶ ካሳይን እንደ ችግር እያጋጠመው ይገኛል ያሉትንም ጠቅሰዋል። ይህን ያህል ወጥ የሆነ ችግር የለም። ለመዝናኛ የሚመጣ ህዝብ ግን ባለው በአካባቢው የሚከሰተው አልፎ አልፎ ያለውን ግጭት ህዝቡን ስጋት እየጫረ መምጣት አልቻለም። እዚህ የሚመጣው ተስተናጋጅ እየቀነሰ ቁጥሩን ይመጣል እንጂ ሌላ ምንም ችግር የለውም። ይሄ ካልሆነ መሰል ቁጥሩ ቆነሰ እንጂ ሁሉም የተስተካከለው ጥሩ ነው። ይሄን ያህል ችግር የለውም። ቁጥሩ ከመቆነሴ በስተቀር ሌላ አካባቢው ያለውን ጸጥታ ከተከበረ እናንተን ካለ ይሄኛው ጥሩ ውጤት እንዳለው ነው የአገሪቷን ትልቁ ሀብት ነው። ትልቁ ንብረት ነው። አድማጮቻችን በወንዶ ገነት የመዝናኛ ስፍራ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።